የባህል መድረክ ለመጀመሪያ ጊዜ በኢትዮጵያ ታሪክ ዶክተር አብይ ወደ ስልጣን ከመጡ በኋላ ስለ ሃይማኖት ሲያወሩ አይሁድን ወይም ጁዳይዝምን አብረው እየጨመሩ እያወሩልን ነው። ማናቸውን መግለጫ ሲሰጡ እሱን እየጠቀሱ ነው ያሉት። ለእኔ በኢትዮጵያ ታሪክ ትልቁ ነው። ኢትዮጵያ ውስጥ ባለፉት አራት አምስት ዓመታት ለቤተ እስራኤላውያን የተመቻቸ ሁኔታ በመፈጠሩ ቤተ እስራኤላውያን ሃይማኖታቸውን የሚያካሂዱበት ቤተ እምነት ማለትም ሙክራብ መሰራቱን የነገሩንና ስለ ቤተ እስራኤላውያን አሊያህ ቤት የተሰኘ መጽሐፍ የጻፉና በቤተ እስራኤላውያን ጉዳይ ላይ የተለያዩ ጥናቶችን በማድረግ ላይ የሚገኙት አቶ መስፍን አሰፋ ነበሩ። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? በያዝነው ሳምንት መጀመሪያ ከኢትዮጵያ ወደ እስራኤል ለመሄድ ይጠባበቁ ከነበሩት ቤተ እስራኤላውያን መካከል ወደ 80 የሚሆኑት ፈቃድ አግኝተው እስራኤል ገብተዋል። ይፋ በወጣው ዘገባ መሠረት ወደ እስራኤል ለመሄድ ተመዝግበው በመጠባበቅ ላይ የሚገኙት ቤተ እስራኤላውያን ወደ 8000 ይሆናሉ። በኢትዮጵያ የቤተ እስራኤላውያንን ጉዳይ የሚከታተሉ ተሟጋቾች እንደሚሉት ከሆነ ግን ኢትዮጵያ ውስጥ ወደ እስራኤል እንሄዳለን ብለው የሚጠባበቁት ቤተ እስራኤላውያን ወደ አስራ ሶስት ሺህ ይሆናሉ። በዕለቱ ዝግጅታችን በቤተ እስራኤላውያን ጉዳይ ላይ የተለያዩ ጥናቶችን ያካሄዱና መጽሐፍትን ለአንባቢያን ያቀረቡ ባለሙያዎችን ይዘን ቀርበናል። አብራችሁን ቆዩ። በያዘው ሳምንት ወደ እስራኤል የገቡት ሰማንያ ሁለት ቤተ እስራኤላውያን ወደ እስራኤል ለመሄድና እዚያው ለመኖር ፈቃድ ለማግኘት ረጅም ዓመታት እንዳስቆጠሩ ነው የተነገረው። ተቀማጭነታቸውን አዲስ አበባ ያደረጉና በቤተ እስራኤላውያን ጉዳይ ላይ የተለያዩ ጥናቶችን የሚያካሂዱት እንዲሁም ለቤተ እስራኤላውያን መብት በመቆማቸው የሚታወቁት አቶ መስፍን አሰፋ እንደተናገሩት ቤተ እስራኤላውያኑ ጎንደርና አዲስ አበባ በሚገኝ መጠባበቂያ ቦታ ላይ ሆነው ነው ወደ እስራኤል ለመሄድ ሲጠብቁ የነበሩት። በአሁን ሰዓት ልካንችን ጋሽ በጎንደር ና አዲስ አበባ መጠባበቂያ ጣቢያዎች ላይ ወደ አስራ ሶስት ሺህ የሚሆኑ ቤተ እስራኤላውያን በካምፕ ውስጥ ተቀምጠው እየተጠባበቁ ያሉ አሉ። ከነዛ ውስጥ ባለፈው ከስድስት ወር በፊት ይመስለኛል አንድ ሺህ ተፈቅዶ የመጀመሪያዎቹ ሰማኒያዎች ከትላንት ወዲያ ወደ ኢየሩሳሌም ገብተዋል። ካምፕ ውስጥ ለምድ ነው የሚኖሩ እነዚህ ሰዎች እንግዲህ እዛው የተወለዱ እዛው የኖሩ ያደጉ ናቸው። ለምን ካምፕ ውስጥ ይኖራሉ? በካምፕ አካባቢ ስልሽ በአንድ በተሰባሰበ ካምፕ በአንድ አካባቢ መንደር። ምክንያቱም ኦፕሬሽን ሶሎሞን በሚካሄድበት ጊዜ በኢትዮጵያ አቆጣጠር አስራ ዘጠኝ ሰማንያ ሰዎች ብዙ ቤተሰብ ላይሆነች አዲስ አበባ አምጥቶ አዲስ አበባ መሰረታዊ ነገሮችን አስተምሮ ንቃተ ህሊና እንዲያደርጉ አድር ተደርጎ በአራት በአምስት አመት ውስጥ ይወሰዳል አስተምሮ ታስቦ በነበረበት ሰዓት በወቅቱ በደርግና በኢህአዲግ በነበረው ጦርነት ምክንያት ኢህአዲግ መንግስት ወደ አዲስ አበባ እየቀረበ ሲመጣ ኦፕሬሽን ሰለሞን አስገዳጅ ተብሎ በተወሰደ ጊዜ ያኔ በየአንድ አካባቢ ሰብስቦ ማንቃት፣ ማስተማር፣ ማዘጋጀት የሚል ፕሮግራም ተይዞ ስለነበረ ያኔ የተጀመረውን ትሬንድ ተከትሎ ነው። በወቅቱ አስራ ዘጠኝ ሰማንያ ሶስት በኦፐሬሽን ሰለሞን እነዛ ወደ አስር ሺህ የሚጠጉ ቤተ እስራኤልን ወደ እስራኤል ሲሄዱ የእነሱ ዘመዶች፣ የእነሱ ተከታዮች በተለያየ ቦታ ተበታት ነው የነበሩ ሰዎች እነዛ ሰዎች ከሄዱ ጎንደር እና አዲስ አበባ ላይ ተሰባስበው በተለያዩ አለም አቀፍ ድርጅቶች እየተረዱ ላለፉት ደግሞ ሰላሳ ዓመት አካባቢ ሊሆናቸው ነው እየተጠባበቁ ይገኛሉ። አዲስ አበባ እንደምታውቁት እዚህ በኤምባሲ አካባቢ በዚያው ይገኛሉ። ጎንደር ደግሞ ጎንደር መሰባሰቢያ ጣቢያ የሚባለው በጣቢያው ዙሪያ ተገኝተው እየተጠባበቁ ይገኛሉ። በዘገባው መሰረት ባለፈው ሰኞ ኢየሩሳሌም የደረሱትም ሆነ ወደ እስራኤል እንሄዳለን ብለው ኢትዮጵያ ውስጥ በመጠባበቅ ላይ ያሉት ዜጎች እስራኤል አይሁድ ናቸው ብላ እውቅና አትሰጥም ይልቅዬ የአይሁድ ዝርያ አሊያም ዝምድና ያላቸው ነው የምትላቸው። ከቀናቶች በፊት እስራኤል የገቡት ቤተ እስራኤላውያን ይህንን ሁኔታ እንዴት ይቀበሉት ይሆን? አቶ መስፍና ሰፋ ምንድነው? ንጹህ አይሁድ ወደሮች አይደለም የሚባሉት በዘር በደም አይሁዳ አይደሉም፣ አይደለም ምክንያቱም፣ እነዚህ ሰዎች ኢትዮጵያ ውስጥ በነበረው መከራ ለሺህ ዓመታት ላይ አስራ ሶስተኛው ክፍለ ዘመን ሙሉ በሙሉ ተሸንፈው የኢትዮጵያ ክርስትና ሃይማኖት የኢትዮጵያ የመንግስት ሃይማኖት ከሆነ ጀምሮ በስቃይና በመከራ ነበር የሚኖሩትና ተሰባስበው በነበሩባቸው ዋና ዋና ቦታዎች ላይ ሲዱ ጁዳይዝምን እያመለኩ ኖረዋል። ከዛ ውጭ ግን በስራ አጋጣሚ በአካባቢ በህይወት እንቅስቃሴ ሲንቀሳቀሱ የነበሩ ሰዎች በተንቀሳቀሱበት አካባቢ ተለይተው ተገንጥለው ለአደ ጋ ራሳቸውን ለመከላከል ሲሉ በተለያዩ አጋጣሚ ወደ ክርስትና የተቀየሩ ሰዎች አሉ። እንደውም እነሱ ፍላሽ ሙራ ይሏቸው ፍላሽ ሙራ በደም በማንነት ንጹሕ አይሁዳዊ ነው፣ ግን በተለያዩ ጫናዎች ለመኖር ባደረገው ጥረት ከማህበረሰብ ጋር ተመሳስሎ ከሌላው ጋራ የሚደርስባቸውን ችግር ለመከላከል ብለው በሂደት ወደ ክርስትና የተለወጡ ሰዎች ናቸው። እነዚህ ና ንጹሕ አይሁዶች አይደለም ብሎ የሚሏቸው ንጹሕ አይሁዳውያን ናቸው። ኦሪታዊ እምነታቸው ሲመለሱ ፍላሽ ሙራ የተቀየረ ወይም ከክርስትና እምነት እንደገና ተመልሶ ወደ አይሁድነት የመጣ የሚለውን ለማስተጋባት እንጂ በቤት እስራኤል ላይ ደማቸው ላይ በዓለም ካሉት ቤት እስራኤሎች ሁሉ ንጹህ የአይሁድ ደም ያለው ኢትዮጵያ ውስጥ ያሉት ቤት እስራኤሎች ናቸው ተብሎ ይታመናል። በማህበረሰብ ጥናት በብሪታንያ ኦክስፎርድ ዩኒቨርሲቲ የከፍተኛ ተቋም ትምህርታቸውን ያጠናቀቁትና ወደ ኢትዮጵያ ተመልሰው በተለያዩ ከፍተኛ ተቋማት በማስተማር ላይ የሚገኙት ፕሮፌሰር አበበ ዘገየ በኢትዮጵያ የሚገኙ አይሁዳውያን ወደ እስራኤል ለመሄድ ያላቸው ፈተና ብሎም ከሄዱ በኋላ ስለሚገጥማቸው ልዩ ልዩ ተግዳሮቶችን የሚያሳይ ባለፈው የጎርጎሮሳውያን ዓመት 2018 ደ ኢምፖሲብል ሪተርን በሚል መጽሐፍ ጽፈዋል። የማይቻለው ምልሰት ወይም የማይቻለው መመለስ ከባዱ ምልሰት በተሰኘ በእንግሊዝኛ ያሳተሙት መጽሐፍ ወደ አማርኛ እየተተረጎመ ምንደው ተናግረዋል። እንግዲህ አታይትሉ ኢምፖሲብል ሪተርን ነው የሚባለው ትብል ያልኩበት ዋናው ምክንያት ማንም ያሰበው የለም ነበር ይመለሳሉ ተብሎ። እንግዲህ ሶስቱም የታወቁት ሪሊጅኖች ኢትዮጵያ ውስጥ ነበሩ። የሁዳ የክርስቲያን፣ የእስላም ነበር። አሁን ለምሳሌ ጎንደር አሁን ግረ ድረስ በአንድ አካባቢ ሞስክ፣ ቤተክርስቲያን እና ሲናጎግ አለ። ኮመን አይደለም ሌላ ቦታ። የኢትዮጵያ ካልቸር ሶስቱ ሪሊጅኖቹ በጣም የተሳሰሩ ናቸው። ከኦርጅኑ ብቻ ሳይሆን ሰው አብሮ እንዴት የሚኖረው አብሮ የሚኖር አብሮ ተቀብሎ አብሮ ይኖር ነበር። ቀጥሎ ዋናው የእነሱ ወደ እስራኤል እንሄዳለን ብሎ የጀመሩት ሁልጊዜ እንሄዳለን ይላሉ። ግን ብዙዎቹ ኢትዮጵያ ክርስቲያኖችም እስራኤልን እንደ ዴስቲኔሽን ነው። አሁን የነኛ ጣንዷ ትልቁ ነገር ለእኔ እና አንድ ነገር አረጋለሁ ሚስለው የነበረው ሳልሞት በፊት እስራኤል ና ይቼ መሞት ፈልጋለሁ ትልች ኦርቶዶክስ ና ቤቄት ልጅ ናት። የቤተ እስራኤል ሰዎችም እንደሱ ነበር የሚያስቡት። እስራኤል የት እንዳለች አያውቋትም። ያኔ ሲሄዱ ዩጋንዳም ሊወስታቸው ይችሉ ነበር፣ አውስትራሊያም ሊወስታቸው። አያውቁትም ነበር። ከኦሪት የሚያውቁትን ነው የሚናገሩ እና ዋና አስተዳዳሪ እነሱ ቤተ እስራኤል የሚያደርጋቸው ኢትዮጵያዊ ነታቸው ነው። እሱ ነው በጣም መታወቅ ያለበት። አሁንም ቢሆን ባይመለሱም ከኢትዮጵያ ጋር ያላቸው ግንኙነት መጠናከር አለበት። አለዛ ቤተ እስራኤል መሆን አይችሉም። ከሰላሳ አመት በላይ የሆነው የቤተ እስራኤላውያን ከኢትዮጵያ ወደ እስራኤል ጉዞ እስካሁን ከስልሳ እስከ ሰባ ሺህ ቤተ እስራኤል መግባታቸው እንደሚገመት የተናገሩት አቶ መስፍን አሰፋ በበኩላቸው እስራኤል ውስጥ በአሁኑ ወቅት ወደ 110 ሺህ ቤተ እስራኤላውያን ይገኛሉ ተብሎ እንደሚገመት ገልጸዋል። ቤተ እስራኤላውያኑ ወደ እስራኤል ሲሄዱ ለዓመታት ይኖሩበት በነበረው ቤታቸው፣ የባህል ማዕከላቸው አሊያም የጸሎት ቤቶቻቸው ማለትም ምኩራቦቻቸው ብሎም የስራ እቃዎቻቸው በቅርስነት ምን ያህል ጥበቃ ይደረግለት ይሆን? የቤተ እስራኤላውያንን ጉዳይ በቅርበት የሚከታተሉት አቶ መስፍን አሰፋ መልስ አላቸው የተጠበቀ አይደል እነሱ የሄዱበት አካባቢ አሁን በተለይ ከጎንደር ከሰሜን ወሎ እና ከደቡብ ትግራይ አካባቢ ነው በብዛት ስለዚህ እነሱ የሄዱባቸው አካባቢ ውስጥ ጠቅላላ ጁዳይዝምን ባህላቸውንም ኦሪታዊ ስርአታቸውን በየመንደር በጥቃቅ ተገለው በኖሩባቸው መንደሮች ያካሄዱ ስለነበረ ሲወጡ ፍትዋቸው ነው ይወጡ ስለዚህ ያንን አካባቢ ሌሎች በአካባቢ የሚኖሩ ቤተ እስራኤል ያሉ ሰዎች ይዘውት ነው የተጠበቁ ያል እንደውም አይቶች ከሆነ ከጎንደር ወጣ ብሎ ያለችው ቦታ ላይ እነሱ የነበሩበት ቦታ ላይ ሌሎች ቤተ እስራኤል ያ what you ህዝቦች እነሱ ይጠቀሙበት የነበረውን ስራ በመስራት እነሱ ይሰጡት የነበረውን ነገር በማድረግ ያቸው ፈላሻ መንደር ብለው የሚጎበኝ አድርገውታል። ያኛው በመንግስት ደረጃ የተያዘ አይደለም። የአካባቢው ሰዎች የፈጠሩት ነው። ኢትዮጵያ ውስጥ የቀረችው አንድ አምቦበር ላይ የምትገኘው የኦሪት ጸሎት ቤት ብቻ ናት። አሁን በስርዓት ተከብራ የምትገኘው እንጂ ይህን ያህል ትኩረት አልሰጠም። ይህ ሊሆን የቻለው እንደምታውቀው የኢትዮጵያ ያለፈው ታሪክ ኢትዮጵያ የክርስቲያን ምድር በሚለው በዛ ላይ ክርስትና በአለማችን ላይ ከተሰበከ በኋላ አይሁዶች ባሉበት አካባቢ ሁሉ በመከራው ስለሚኖሩ የነ ሀብት የእነሱን ንብረት የእነሱን ባህል የእነሱን ካልቸር እንደ እኛ አድርጎ የቆጠረ አልነበረም። አሁን እንዲሁም በጣም የሚያነሳሱ ነገሮች አሉ። ለመጀመሪያ ጊዜ በኢትዮጵያ ታሪክ ዶክተር አብይ ወደ ስልጣን ከመጡ በኋላ ስለ ሃይማኖት ሲያወሩ አይሁድን ወይም ጁዳይዝምን አብረው እየጨመሩ እያወሩልን ነው። ማናቸውን መግለጫ ሲሰጡ እሱን እየጠቀሱ ነው ያሉት። ለእኔ በኢትዮጵያ ታሪክ ትልቁ ነው። በተለይ አይሁዶች አስራ ሶስተኛው ክፍለ ዘመን ተሸንፈው ከማህበረሰብ ተገለው መኖር ከጀመሩ በኋላ ለመጀመሪያ ጊዜ ዶክተር አብይ ናቸው ይህንን በተደጋጋሚ ሲያወሩ ነበር። ስለዚህ ይህ የአክቲቪስት የዛሬ አስራ አምስት ዓመት አካባቢ እነዚህ ቦታዎች እና ሌሎችም የተጠቀሱ የፐንሽን ጁዳይዝም ማምለኪያ ቦታዎች በቅርስነት እንዲመዘገቡ ሀሳብ ነበር፣ ግን ማንም የሚሰማ አልነበረም። እንግዲህ ምናልባት ከዚህ በኋላ አሁን ያለው ሲስተም ጥሩ ስለሆነ ዶክተር አብይም ጁዳይዝምን አንዱ ይቀደም የኢትዮጵያ መገለጫ አድርገው የገለጹ ስለሆነ እንግዲህ ወደፊት ያሉት ቦታዎች ተጠንተው እንደማናቸውም እንደ ኢትዮጵያ ውስጥ እንዳሉ ቅርሶች በባህልና ቱሪዝም ተመዝግበው ለኢትዮጵያ ህዝብ እንደገና በእስራኤል ላሉት ቤተሰቦችም መገለጫ ይሆናሉ ብለን ታስባለን። አቶ መስፍን በኢትዮጵያ የሚገኙ ቤተ እስራኤላውያን የሚሰባሰቡበት ይህ ነው የሚባል ማህበረሰብ አላቸው? እንግዲህ አሁን በጎንደርና በእስራኤል አሁን ባልኩስ መጠለያ ሰፈሮች ላይ ያሉት ራሳቸውን የቻለ እድርም እንደ ማህበርም ሆኖ ያለፉት ሀ ሀ ሀያ አምስት ዓመታት ኦርጋናይዝ ሆኖ የሚንቀሳቀሱበት መሪም ድርጅትም አላቸው። ከዚያ ውጭ ሌሎች ሚኒስትሮች ቤተ እስራኤል ነን ብለው ጥያቄ አቅርበው በማህበር ተደራጅተው ጸሎት ቤት ከፍቶ የሚንቀሳቀሱ ያሉ ቤተ እስራኤላውያን ያሉ ኦፊሻሊ ለእስራኤል መንግስት እውቅና ይሰጠን ብለው ያልጠየቁ ግን ማንነታቸውን ዲጂታላይዝ እያደረጉ እያወጡ ማንነታቸው አሁን የተመቻቸ ሲስተም ስላለ አለፉት የአራት አምስት ስድስት አመታት ውስጥ ለምሳሌ በቀጨኔ ያለው የሰሜን ሸዋ ቤት እስራኤል ማህበር የዛሬ አስራ አምስት አመት አካባቢ የሰሜን ሸዋ ኖርድ ሸዋ ዛይኒስት ኦርጋናይዜሽን የሰሜን ሸዋ ጽዮናውያን ማህበር በሚል ቀጨኔ ላይ ጸሎት ቤት ተከፍቶ ላለፉት አስራ አምስት አመታት ጸሎት ቤቱ ስራ እያከናወነ ይገኛል። ቤት እስራኤሎችም ወደ እምነታቸው ተመልሰው አይሁዳዊ ስርአታቸውን ሂዳዊ ማንነታቸውን እየጠበቁ ይገኛሉ። ከዛም አልፎ አሁን ኦቫል ዛይን የሚባል ባለ የዛሬ ሁለት አመት አካባቢ በአስራ ዘጠኝ ሰባ ሰባት ብርቅ ጊዜና ኦፕሬሽን ሞሳስ የሚካሄድበት ጊዜ የተወሰኑ ስት ሰዎች እንደምታውቂው በሱዳን አቋርጠው ወደ አስራ ሁለት ሺህ ቤትእስራኤላውያን ሲገቡ የተወሰኑት የቤት ስራኤል አካል ደግሞ ተገንጥለው ወደ ሰፈራ ወደ ምዕራብ ወለጋ ተሰደው የነበሩ በረጅም ዘመናት በሰፈራ በአካባቢ ጁዳይዝም ለማምለክ ቢጠይቁም የደርግ መንግስትም ይህን ፍቃድ አልሰጣቸውም ነበረ። አሁንም የኢህአዴግ መንግስት በመጨረሻ አካባቢ ላለፉት አራት አምስት አመታት ታግለው ምዕራብ ወለጋ ውስጥ ሁለት ጸሎት ቤቶች ተከፍተዋል። እንደገናም ደቡብ ትግራይ ላይ ራያ አካባቢ ራያ ባንዲራ የምትባል መንደር ላይ ሌላ ጸሎት ቤት ተከፍቶ ቤተ እስራኤላውያኖቹ እዛ አካባቢ የሚኖሩ ህዝቡ ቤተ እስራኤሎች አይሁዳዊ እምነታቸውንና አይሁዳዊ ባህላቸውን እያተናወኑ ይገኛሉ። ፕሮፌሰር አበበ ዘገየ እንደሚሉት እስራኤል የሚኖሩት ከኢትዮጵያ የሄዱት አይሁዶች ቤተ እስራኤላውያን የሚል ስያሜን ያገኙበት ዋናው ምክንያት ከኢትዮጵያ በመሄዳቸው ነውና ከኢትዮጵያ ጋር ያላቸው ግንኙነት መጠናከር አለበት ሲሉ አበክረው ይናገራሉ። ጠብቆ እንዲጠበቅ እዛ ያሉት እዝራኤሎቹ አቡሰ ወጣቶቹ በየጊዜው እየተመላለሱ ከኢትዮጵያ ጋር ኢትዮጵያዊነታቸውን አሰር ከብረው ሁለት አይነት ዝንፍትታቸው ፈቀደላቸዋል። ማንኛውም በአንድ በኩል እኮ ብዙ ልዩነት የለውም። አሁን ጀርመን ሀገር ምን ያህል ኢትዮጵያኖች አሉ? ብዙ አሉ። አሜሪካ ከዛ ገልቃ አለ። ከእነሱ መለየት የለብንም። ብዙ ለኢኮኖሚክ ኒድ የወጣው ሌላው ኢትዮጵያዊ፣ እነዚህ ግን ችግር አለብን ብለውን ያወጣ እና እሱን አዲሱ የኢትዮጵያ መንግስትን መልከት አለበት እና ብዙ ጥያቄዎች አሉ። መለሱ የጽዮናውያን ጉዳይ ተከታታይ የሆኑት አቶ መስፍን አሰፋ በበኩላቸው በኢትዮጵያ የሚገኙ ቤተ እስራኤላውያን ከማህበረሰቡም ሆነ ከመንግስት ድጋፍ እንዲደረግላቸው ጠይቀዋል። እኔ የምናገር ምንድን ነው? የእስራኤል መንግስትም የኢትዮጵያ መንግስትም ለእነዚህ ቤተ እስራኤሎች ትኩረት ሰጡ፣ ወደ እስራኤል ሂዱ የሚለው አይደለም። ያ እንደ አይሁድ እንደ ማህበረሰብ ማግኘት የሚገባቸውን ጥቅም እንዲያገኙ። ለምሳሌ የመቃብር ቦታ በማጣት አራት አምስት ዓመት ነው ኢትዮጵያ ውስጥ ትግል ሲደረግ የነበረው። የኢትዮጵያ ቤተ እስራኤሎች ህጋዊ የሆነ የመቃብር ቦታ ነበራቸው ድሮ፣ በንጉሱ ዘመን የየመን የአርመን አይሁዶች የሚቀበሩበት የነበረ ቦታ ነው ሁለቱን አሁን እኛ ህጋዊ አድርገን እንኳን መጠቀም የማንችልበት ደረጃ ላይ ያለ ነው። አዲስ አበባ ውስጥ ያለው አሁን ከብዙ ትግል በኋላ ምዕራብ ወለጋ ያሉት ቤተ እስራኤሎች ታግለው የራሳቸውን የዛሬ ሁለት ወር ሶስት ወር የዛሬ ዓመት አካባቢ የመቃብር ቦታ አግኝተዋል። ራያ ባንዲራ ደቡብ ትግራይ ያሉትም የዛሬ አንድ ወር አካባቢ ጸሎት ቤታቸውንም ለመጀመሪያ ጊዜ በኢትዮጵያ ታሪክ የራሳቸውን መቃብር ቦታ አግኝተው መንቀሳቀስ ጀምረዋል እና ኢትዮጵያውያን ቤተ እስራኤሎች ማግኘት የሚገባቸውን መብትና ጥቅም እንዲያገኙ በኢትዮጵያ መንግስትም ትኩረት ሰጥቶ እንዲሰራ ሃሳቤን አቀርባለሁ። አድማጮች ቃለ ምልልስ የሰጡንን በዲደብሊው ስም በማመስገን መሰናዶዬን እዚህ ላይ አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።